science and uh, technology. ሀያ አንደኛው መቶ ክፍለ ዘመን ከፍተኛ የቴክኖሎጂ አገልግሎት የተዘረጋበት ተጽዕኖም በየትኛውም ስፍራ የተለጠጠበት አኗኗርን መውጣት መውረድን መቀነስ የመቻሉን ያህል ከአጠቃቀም መረዳት ማነስ፣ ከአቅም እጥረት አሉታዊ ውጤት አስከታይ ሲሆንም ይስተዋላል። ለእንዲህ ያለው የቴክኖሎጂ ዘርፍ የሰለጠኑ ኢትዮጵያውያን ውጭ ሀገራትን የማማተርና በሌሎች ሀገሮች የመስራት አዝማሚያቸው ከፍተኛ በመሆኑ ለሀገራቸው በሙያቸው የሚያደርጉት እገዛ እዚህ ግባ በማመን ኢቴክ አክሲዮን ማህበር የተባለ የግል ግዙፍ የቴክኖሎጂ ኩባንያ በ2013 ዓ ም ተመስርቷል። ይህ ኩባንያ ድንበር ያልገደበው የአይሲቲ አቅም ያለው ስነ ምህዳር በመፍጠር ሀገሪቱ ተወዳዳሪ የቴክኖሎጂ አላማጅና አበልጻጊ አቅም እንዲኖራት በ200 ሚሊዮን ብር ሀብት ተቋቁሞ ስራ ጀምሯል። የቴክኖሎጂ መሰረተ ልማቶች ዝርጋታ፣ የቴሌኮም አገልግሎትን ማሳደግ፣ የክፍያ ስርዓትን መቀየርና ከእጅ በእጅ ግብይት እንዲወጣ ማገዝ ድርጅቱ ሊሰራ ውጥን ይዞ ከተነሳባቸው ጉዳዮች ቀዳሚዎቹ መሆናቸውን የተቋሙ የቦርድ ሊቀመንበር ኢንጂነር መላኩ እዘዘው ምሳሌ በመጥቀስ ተናግረዋል። ላለፉት ሁለትና ሶስት አመታት ብሔራዊ ባንክ በርካታ መመሪያዎችንና አዋጆችን ከዲጂታል ቴክኖሎጂ ፐርስፔክት በማስተካከል ላይ ይገኛል። የዛሬ 60 ዓመት ወጥቶ ተግባር ላይ የዋለው የአገሪቱ የንግድ ህግ፣ የዛሬ 60 ዓመት የንግድ ህጉ በሚረቀቅበት ጊዜ እንደ ዛሬው ቴክኖሎጂ ስላልዳበረ ዛሬ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ የምናስባቸው ቢዝነሶች በሙሉ በንግድ ህጋችን የተካተቱ አይደሉም። ገንዘብን በቴክኖሎጂ ከማስተላለፍ ጀምሮ ስብሰባዎችን በቴክኖሎጂ ለመሰብሰብ በሚያስችልበት መንገድ ሁሉ ስናስብ ያን ጊዜ የንግድ ህጉ እነዚህን አላሰበም። ለምሳሌ በዚህ ሰዓት ባንኮች እና ኢንሹራንሶች ትልቅ ባለአክሲዮኖች ያሏቸው ባንኮች ጠቅላላ ጉባኤያቸውን ለማከናወን እየተቸገሩበት ያለው ትልቁ ሁናቴ ለምሳሌ አስር ሺህ ባለ አክሲዮን ያለው አንድ የአክሲዮን ማህበር አምስት ሺው ፊዚካሊ ካልተገናኙ ስብሰባ ማካሄድ የንግድ ህጋችን እስከ ዛሬ ድረስ የሚፈቅድበት ሁኔታዎች የሉ። በተለያዩ አስራ አንድ የቴክኖሎጂ ዘርፎች ላይ እሰራለሁ የሚለው ኢቴክ በዋናነት በመተግበሪያ ሶፍትዌር ማበልጸግ፣ በሳይበር ደህንነት እንዲሁም በቴሌኮም እና መሰረተ ልማት ዘርፎች ላይ ቅድሚያውን ሰጥቶ እየሰራ እንደሚገኝ ዋና ስራ አስፈጻሚው አቶ ሽመልስ ገብረመድህን ያብራራሉ። ሶስት መሰረታዊ መሰረት የሚላቸውን ጉዳዮችን ይዞ ነው የተነሳው። የመጀመሪያውና ዋነኛው ግብረገባዊ የሆነ አገልግሎትን መስጠት ነው። ኢትዮጵያ በነበረን የጥቂት ጊዜያትን አሰስመንት ቢሆን የተረዳነው ነገር በቴክኖሎጂ ዘርፍ የተቋቋሙ ተቋማት ኢቲካል ሰርቪስ ወይም ግብረ ገባዊ የሆነ ሰርቪስ መስጠት ካልቻሉ አገርን ማሻገር አንችል። ምክንያቱም ብዙ ኢትዮጵያዊነታችን ሊለውጡ የሚችሉ ፈጠራዎች እየመጡ ያሉበት ዘመን ስለሆነ እነዚህን ፈጠራዎች ተቀብሎ ከመጠቀም ይልቅ በምን መንገድ መጠቀም እንዳለብን ሁሉ የምናስብበት ዘመን ላይ ስላለን፣ አገርን ደግሞ ኢቲካል በሆነ መንገድ ሰርቭ ማድረግ ስላለብን መጀመሪያ ስንነሳ ኢቲካል ጉዳይን የመጀመሪያው መሰረት አድርገን ነው። ሁለተኛውና ትልቁ ነገር ኢትዮጵያውያን የሚል ነው። ምክንያቱም በዚህ አሰስመንት የተረዳነው ነገር ኢትዮጵያውያን በዚህ ዘርፍ ላይ ከፍተኛ እውቀት፣ ከፍተኛ ልምድ ያላቸው አገር ለቀው ውጭ ነው ያሉ። ኢትዮጵያ በዚህ ዘርፍ ሁልጊዜ ከኋላ ናት ብለን እንናገራለን። ወደ መሪነት ሚና መምጣት ከፈለገች እነዚህ የተማሩ ያጣቻቸውን ኢትዮጵያውያንን መልሳ በዚህ አገልግሎት ዘርፍ ውስጥ ማሰማራት አለብን። የኢትዮጵያን ችግር መፍታት የምንችለው በኢትዮጵያውያን ነው የሚል እምነት ነው። ስለዚህ ኢትዮጵያውያን በዚህ የትምህርት ዘርፍ ላይ ወይም በዚህ የቴክኖሎጂ እውቀት ዘርፍ ላይ አዳዲስ ባለሙያዎችን እያሰለጠኑ ወደ ዘርፉ ከማምጣት የበለጠ ከዚህ በፊት ሰልጥነው እውቀት ያላቸውን ጠበብቶች ባሉበት ሆነው ቨርቹዋሊ አገርን የሚያገለግሉበት ተቋማትን የሚያሳድጉበትን እድል መፍጠር ያስፈልጋል ሶስተኛውና ትልቁ ምሉ የሆነ አገልግሎት መስጠት እንደምንረዳው የቴክኖሎጂ ዘመን ላይ ቴክኖሎጂ በጣም ሰፊ ጉዳዮችን አድሬስ ስለሚያደርግ አንድ ተቋም ብቻውን የሚወጣው አይደለም ከብዙ ተቋማት ጋር ተረዳርተው አንዱ ለሌላኛው ኢንፑት ሆኖ ነው ጥሩ ሰርቪስ መስጠት የሚቻለው በኢትዮጵያ ውስጥ ያሉ ተቋማትን በሳይበር ደህንነት ዙሪያ የሚሰሩ ትልልቅ ኩባንያዎች የመሩት ካልሄዱ በውጭ ሀገር ዜጎች የሀገርን ድንበርና ሉዓላዊነትን እንደማስጠበቅ ነው የሚሆነው፣ ያሉት የዚሁ ድርጅት የቦርድ ሊቀመንበር ከኢንፎርሜሽን መረብ ደህንነት ኤጀንሲ ጋር በመተባበር በተለይ የግል ተቋማትን ደህንነት የመጠበቅ ስራ የማከናወን ትልም አላቸው። ለዚህ ደግሞ በዘርፉ ሰልጥነው በውጭ ሀገር የተበተኑ አዋቆችን ወደ ሀገር የመመለስ ካልሆነም ባሉበት ሆነው እንዲያገለግሉ ለማድረግ ስራ መጀመሩንም ገልጸዋል። ኢትዮጵያውያን ባለሙያዎች በሀገር ውስጥም ከውጭ ሀገርም ያሉ በተለይ ከሳይበር ሴኩሪቲ ከደህንነት አንጻር ዛሬ ዓለም እያደገ በመምጣቱ ከመረጃ ጋር በተያያዘ ትልቅ ጦርነት ተከፍቷል። የሳይበር ሴኩሪቲን ስራ ሁሉም ሀገር በራሱ ዜጎች ነው እያሰራ የሚሄደው። የሳይበር ሴኩሪቲ እውቀት በሀገራችን አድጎ በሳይበር ሴኩሪቲ ዙሪያ የሚሰሩ ትልልቅ ካምፓኒዎች እየኖሩ ካልሄደ በውጭ ሀገር ዜጋ የሀገርን ዳር ድንበር እንደማስጠበቅ ነው የሚሆነው። ኢትዮጵያውያን የሳይበር ሴኩሪቲ ባለሙያዎች መብዛት አለባቸው። በሳይበር ሴኩሪቲ ዙሪያ የሚሰሩ ካምፓኒዎችም ደግሞ እየሰፉ መሄድ አለባቸው። የሀገራችን አብዛኛዎቹ የመረጃ ቋቶች ከኢትዮጵያ ውጭ እንዲቀመጡ መደረጉ ከዳት ሴንተር ጋር በተያያዘ በትልቁ እንዳልሰራንበት የሚያሳዩ ነገሮች ናቸው። ነገ ከነገ ወዲያ ሀገራችን በመንግስት በኩል የተነደፉትን የቴክኖሎጂ መር የሆኑ አሰራር ዘይቤዎችን ክፍተቶችን ለመሙላት እንደ ኢቴክ አክሲዮን ማህበር ያለ በቴክኖሎጂው ዘርፍ የሀገሪቱን የቴክኖሎጂ ዲማንድ የሚያሟላ ከምፓኒ መቋቋም ጥያቄ አይኖረውም። ዓለም የመረጃ ደህንነት ስጋት የተጋረጠበት መሆኑ ቢታወቅም አማራጭ የሌላቸው ሀገራት ይህንን የመረጃ ደህንነት ስራ ለማከናወን ከውጭ የሚገቡ የቴክኖሎጂ ውጤቶችን ለመጠቀም ይገደዳሉ። መንግስታት የየሀገራቸውን ሕልውና ለማስጠበቅ ጠንካራ የደህንነት መስሪያ ቤቶችን ቢያዋቅሩም ዋና ዋና የግል ዘርፎችን ለመጠበቅ ግን በሌላ ዓለም እንደሚደረገ ሁሉ የግል ኩባንያዎች ትልቅ አጋዥ መሆናቸውን የጠቀሱትን የኢቴክ ዋና ስራ አስፈጻሚ አቶ ሽመልስ ቅዱስ ገብረ መድህንን ከብሔራዊ የመረጃና የደህንነት አገልግሎት ጋር እንሰራለን ስትሉ፣ በምን መልኩ እንዲህ ያለው ኃላፊነትስ የተቋሙ ብቻ አይደለምን ብለን ጠይቀናቸዋል። የአገርን ደህንነት የማስጠበቅ ኃላፊነት የመንግስታዊ ተቋም የሆነው ኢንሳ ሊሆን ይችላል፣ የመረጃ ደህንነት ኤጀንሲ። ነገር ግን እያለን ያለነው የአገር ደህንነት ማለት የግለሰብም ደህንነት ነው። አንድ ግለሰብ ሞባይል ይጠቀማል፣ ኢንተርኔት ይጠቀማል፣ ኮምፒውተር ይጠቀማል ወደ ዲጂታል ቴክኖሎጂ በገባ መጠን ድንገት መጠበቅ የምንችለው ፊዚካል ኢኩፕመንቱን ነው። ሶፍት ኮፒውን ወይም ዳታውን መጠበቅ አንችልም። ምክንያቱም እየተጠቀምን ያለነው ነው ውጭው ዓለም ላይ ይሄን ሰርቪስ ፕሮቫይድ በሚያደርጉት ተቋማት አማካኝነት ነው። ስለዚህ ኢትዮጵያዊ የሆነ ዳታ በእጃችን የለም። እውነት ለመናገር ሞባይሎቻችን ላይ የጫናቸው ቴክኖሎጂዎች በራሱ የእኛን መረጃ አሳልፈው አለመስጠታቸው ምን ያህል እናውቃለን? ስለዚህ ኢቴክ ይሰራል ሲባል ከግለሰብ ደህንነት አንስቶ በተለይ ኢንሳ ከበር ሊያደርጋቸው የማይችላቸውን የፕራይቬት ሴክተሮችን የመረጃ ደህንነት ማስጠበቅ ስራ ነው። በግልጽ በዶክመንት ላይ በመንግስት በተቀመጠው በተለይ የፋይናንስ ሴክተር እና ቁልፍ መረጃ የሚባሉት ውጭ አገር ባሉ የክላውድ ሰርቪስ ፕሮቫይደር ወይም የሴኪዩሪቲ ካምፓኒዎች እንዳይሰጥ ጥብቅ መረጃ አለ። ስለዚህ አገራዊ የሆነ ተቋም እንዲጠብቅ ይጠበቃል። ስለዚህ አገራዊ ተቋም ማን ነው ሲባል በዚህ ዘርፍ ላይ መስራት የሚችል እንደ ኢቴክ አይነት ተቋማት ብዙ እንደውም ያስፈልጉናል። ኢቴክ የተባለው የቴክኖሎጂ ኩባንያ ሌላው እሰራዋለሁ ያለው የተለያዩ መተግበሪያዎችን አሊያም የሶፍትዌር ማበልፀግ ስራ ነው። በእጅ ስልኮቻችን፣ በኮምፒውተሮቻችን ለግል ለማህበራዊ ግልጋሎት ይሁን ለስራ ለንግድ የምንገለገልባቸው እጅግ የበዙ መተግበሪያዎች በአብዛኛው በከፍተኛ የውጭ ምንዛሬ ከውጭ የምንገዛቸው ናቸው። ድርጅቱ ምን የተለየ መተግበሪያ ሊያቀርብ ይችላል? በዚስ ለኢትዮጵያ ምን ማበርከት ይችል እንደሆንም አቶ ሽመልስ ገብረ ሚካኤልን ጠይቀናቸዋል። አገራችን ላይ የሚገቡ ሶፍትዌሮች በአጠቃላይ ከፍተኛ የሆነ የፎሪን ከረንሲ ወጪ እያወጣንባቸው ነው የምናመጣው። ስለዚህ ያን ማስቀረት በራሱ ትልቅ ስራ ነው። ሁለተኛ የሚመጡ ሶፍትዌሮች ሁሉ በኢትዮጵያ ኮንቴክስት የተዘጋጁ አይደሉም። ኢትዮጵያ እኮ ብዙ ቋንቋ የምታስተናግድ ሀገር ናት። ብዙ የራሱ የሆነ ባህል ያለን ይህን ማህበረሰብ ሁሉ በሚረዳው ቋንቋ ሰርቭ ማድረግ አገራዊ በሆኑ ስሜቶች ማስተናገድ ኢቭን የምንሰራቸው ሶፍትዌሮች ሰዎች በሚያውቋቸውና ሊረዷቸው በሚገቧቸው ኢንተርፌሶች ማቅረብ የተለየ ነገር ነው። ስለዚህ ይሄን በዚህ መንገድ ነው የተለየ ዩኒክ አድርገን እንሰራለን ብለን የምናስበው ከዚህ ውጭ ሶፍትዌርን ስናስብ ለኢትዮጵያውያን ብቻ አይደለም የምንሰራው አፍሪካም ከሌላው ዓለም በተለይ አውሮፓ ላይ አሜሪካ ላይ ከፍተኛ የሆነ ቺፕ የሆነ የሰው ጉልበት ፍለጋ ወደ አፍሪካና እስፔሻሊ ደግሞ አሁን ወደ ኢትዮጵያ እየመጡ ነው ያሉት። ስለዚህ ከውጭ ሪሶርሶችን ወስደን የሶፍትዌር ዲማንዶችን ወስደን ሰርተን ኤክስፖርት ማድረግን ነው የምናስበው። ያን የምናደርግ ከሆነ ደግሞ ፎሬን ከረንሲ ኢንካም የምናመጣበትም እድል በሰፊው አለ። ኢትዮጵያ ውስጥ የተለያዩ የግል የቴክኖሎጂ ኩባንያዎች ቢኖሩም ያን ያህል ጎልተው የወጡና የሚጠቀሱ ድርጅቶች መሰረት ይዘዋል ማለት አይቻልም። በመንግስት ቁጥጥር ስር የሚገኘው ግዙፉ የቴሌኮሙኒኬሽንና መሰል ተቋማት ለዚህ ማሳያዎች ናቸው። ብቸኛ አገልግሎት ሰጭ በመሆኑ መሰል የግል ተቋማት ተወዳዳሪ ከሆኑ በጥራትና በዋጋ ህዝብ አማራጭ ማግኘት እድልም ይፈጠርለታል። አድማጮች፣ የዛሬው የሳይንስ መሰናዷችን እየተከታተላችሁትን ይመስል ነበር። ሰለሞን ሙጨ ነኝ። ጤና ይስጥልኝ።